ጤና ስጥልኝ፣ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ የሐሙስ ምሽት መርሃ ግብሩን ጀመረ። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። ይሄ የያዝነው ወር በዚህ በዩናይትድ ስቴትስ የካቲት ወር የጥቁሮች ታሪክና እንቅስቃሴ የሚዘከርበት ወር ነው። እኛም ይህንን ምክንያት በማድረግ በቴክኖሎጂ ዘርፍ ለጥቁሮች መብት እየታገለች የምትገኝ እንግዳ ጋብዘናል። Because, you know, in the U.S., በጣም ምክንያቱም እዚህ ዩናይትድ ስቴትስ ውስጥ ለምሳሌ ጥቁር ሴቶችን ቁጡና ተናዳጅ አድርጎ የመሳል አመለካከት አለ። የሰው ሰራሽ ልህቀት ወይም ደግሞ የአርቲፊሻል ኢንቴሊጀንስ ባለሙያ የሆነችውን ትምኒት ገብሩን ነው የሰማችሁት። በምሽቱ እንግዳችን አድርገናታል። በሌላ ርዕስ ደግሞ በሊባኖስ ያሉ ስደተኞች ሁኔታ ምን ይመስላል ስንል ከኛ ለእኛ የተሰኘው ነው ማህበር ጋር ቆይታ አድርገናል። ሌሎች ዘገባዎችም ይኖሩናል። መርሃ ግብሩን በመምራት የምሽቱ ተረኛ አስተናጋጅ ኤደን ገረመው ነኝ። ከኤልያስ አስመረ ጋር እንዲሁም ደግሞ ከተለያዩ የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ ምዘልግ ይሆናል። አሁን ስመኝሽ የቆየ ከአለም ዙሪያ ከተሰባሰቡ አጫጭር ዜናዎች ጋር ትጠብቃቸዋለች። አመሰግናለሁ ኤደን። ዩናይትድ ስቴትስ አምነስቲ ኢንተርናሽናል የህወሀት ተዋጊዎች በነሐሴና መስከረም ወር ላይ በአማራ ክልል የፈጸሙትን ፆታዊ ጥቃቶችና ሌሎች የጭካኔ ድርጊቶችን ዘርዝሮ ያወጣው ሪፖርት እጅግ እንዳሳሰባት የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ትላንት ባወጡት መግለጫ አስታውቀዋል። ቃል አቀባይ አክለው በጦርነቱ ተሳታፊ የሆኑ ሁሉም ወገኖች ሰብአዊ ጥሰትን እንዲያወግዙና በንጹሐን ዜጎች ላይ የሚደርሱ ጥቃቶችንና እንግልት እንዲያቆሙ ጠይቀዋል። ግጭቱን በዘላቂነት ለማስቆም በሚደረገው ጥረት ውስጥ ገለልተኛ ምርመራ ተደርጎ ለደረሱ ጥቃቶች በሙሉ ተጠያቂ እንዲኖር ጠንካራ አቋማችን ነው ብለዋል። ፕራይስ በመግለጫቸው በሚፈጸሙ ጥቃቶች ዙሪያ በተከታታይ የሚወጡት ሪፖርቶች፣ እየተካሄደ ያለው ወታደራዊ ጦርነት በአስቸኳይ መቆም እንዳለበት ያሳያል ያሉ ሲሆን ዩናይትድ ስቴትስ ከሁሉም ወገኖች ጋር በመነጋገር ጥቃቶቹንና የጭካኔ ድርጊቶቹን ለማስቆም ሕይወትን ሰብአዊ እርዳታ ያለምን ያለምንም መሰናክል ለማድረስና ለግጭቱ ሰላማዊ መፍትሄ ለማምጣት የምታደርገውን ጥረት እንደምትቀጥል አስታውቀዋል። በመካከኛው አፍሪካ ሪፐብሊክ የሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ልዑክ አራት ሰራተኞቹ አጠራጣሪ የሆነ ተግባር ሲያካሂዱ መታሰራቸውን የሚገልጸውን ክስ ውድቅ በማድረግ ሰራተኞቹ እንዲፈቱ ጠይቋል። የሀገሪቱ አቃቢ ህግ እንዳስታወቁት አራቱ ሰዎች የታሰሩት ፕሬስ ወደሚገቡበት ሰዓት ቀደም ብሎ በአየር ማረፊያው አካባቢ ነው። አራቱ ሰዎች አጠራጣሪ በሆነ ተሽከርካሪ ውስጥ ከፍተኛ የሆነ የጦር መሳሪያዎች ይዘው ተገኝተዋልም ሲሉ አቃቤ ሕጉ አብራርተዋል። ባለስልጣናቱ እስካሁን ምንም አይነት ክስ ባይመሰርቱም አቃቤ ሕጉ ምርመራ መጀመሩን አስታውቋል። ራሽያ በዛሬው ዕለት በዩክሬን ላይ ጥቃት ያደረሰች ሲሆን ፕሬዚዳንት ቪላዲሚር ፑቲን ሌሎች ሀገራት ጣልቃ እንዳይገቡ አስጠንቅቀዋል። የዩክሬን አጋር የሆኑት የምዕራብ ሀገራት ራሽያ ያደረሰችውን ጥቃት አውግዘው ለዩክሬን ድጋፋቸውን እንደሚሰጡና አዲስ ዙር ጠንካራ ማዕቀብ እንደሚጥሉም ገልጸዋል። የራሽያ ፕሬዚዳንት ቪላዲሚር ፑቲን በቴሌቪዥን ባስተላለፉት መልእክት ከዩክሬን ለተደቀነባቸው ስጋት ላሽ ወታደራቸውን ወደ ምስራቅ ዩክሬን ለማሰማራት መወሰናቸውን አስታውቀዋል። ፑቲን ውሳኔያቸው የተላለፈው የተባበሩት መንግስታት ድርጅት ጦርነት እንዳይነሳ ለማስጣል አስቸኳይ ስብሰባ ባካሄደበት ወቅት ሲሆን በቴሌቪዥን በሰጡት መግለጫ ራሽያ በዶንባንስ ቀጠና የምትወስደውን እርምጃ የሚቃወም እስከዛሬ አይተውት የማያውቁት ምላሽ ይደርስባቸዋል በማለት አስጠንቅቀዋል። በርካታ ፍንዳታዎች ከዩክሬን ዋና መዲና ኪየቭ የተሰማ ሲሆን የዩክሬን ፕሬዝዳንት ቮለዲሚር ዚለዝንኪ የራሽያ ኃይሎች በዩክሬን ወታደራዊ ተቋማትና በድንበር የሚገኙ ጠባቂዎች ላይ ጥቃት ማድረሷን አስታውቀዋል። ባለስልጣናት ለአሜሪካ ድምፅ እንደተናገሩት በኪየቭ የሚገኙ ሁለት የአውሮፕላን ማረፊያዎች በሰው አልባ አውሮፕላኖች ወይም ድሮኖች ጥቃት ኢላማ ተደርገዋል። የተወሰኑት ሮኬቶች ደግሞ በዩክሬን ኃይሎች ወደ ድሮኖቹ የተተኮሱ መሆናቸው ተገ ገልጿል። ራሽያ ምናልባት የአየር መቃወሚያዎችን ኢላማ በማድረግ ወደፊት ለምታደርሰው የአየር ጥቃት ሁኔታዎችን እያመቻቸች ሊሆን ይችላል ሲሉም አንድ ባለስልጣን ተናግረዋል። ጥቃቱን አስመልክቶ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በሰጡት ምላሽ የዩክሬን ሕዝቦች ባላነሳሱትና ትርጉም በሌለው የወታደሮች ጥቃት ስቃይ እየደረሰባቸው ነው ብለዋል። አክለውም ከሌሎች የቡድን ሰባት ሀገራት ጋር ከተነጋገሩ በኋላ ዩናይትድ ስቴትስ እና አጋሮቿ ራሻ በዩክሬንና በዓለም ሰላምና ጸጥታ ላይ ላሳየችው አላስፈላጊ ጠብጫሪነት በቀጣይ የሚሰጧቸውን ምላሾች እንደሚያሳውቁ ገልጸዋል። ይህ በእንዲህ እንዳለ ዩክሬን ከፍተኛ የደህንነት ስጋት መኖሩን ተከትሎ የበረራ መስመሯን ለሲቪል መንገደኞች ዝግ ማድረጓን አስታውቃለች። የዩክሬን የአየር ትራፊክ አገልግሎት በድህረ ገጹ ላይ ባሰፈረው መልእክት የሀገሪቱ በረራ መስመሮች ከእኩለ ሌሊት ጀምሮ ዝግ ሆነዋል፣ የአየር ትራፊክ አገልግሎትም በጊዜያዊነት ተቋርጧል። የዩክሬን ፕሬዚዳንት ቮለዲሚር ዜለንስኪ ከዛሬ ጀምሮ በሀገሪቱ ሙሉ የአስቸኳይ ጊዜ ያወጁ ሲሆን ከዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ጋር መነጋገራቸውን በመግለጽ ህዝቡ እንዳይፈራና እንዳይደናገጥ አሳስበዋል። ዩናይትድ ስቴትስ እና ሌሎች የዩክሬን የምዕራብ አጋር ሀገራት በዚህ ሳምንት የራሽያ ባለስልጣናትና የሀገሪቱ የገንዘብ ስርዓት ላይ መቀቤጣሉ አሉ ሲሆን ራሽያ ጀምራ የነበረውን የነዳጅ ቱቦ የመዘርጋት ፕሮጀክት አቋርጠዋል። በቀጣይ ራሽያ ለሚኖራት እንቅስቃሴም ከዚህ የከፋ እርምጃ እንደሚወስዱ አስታውቀው ነበር። አድማጮች፣ ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። የጋቢና ቪኤ የሐሙስ ምሽት የካቲት 17 2014 ዓ ም የሬዲዮ በቴሌቪዥን መሰናዶ ነው እየተከታተላችሁ የምትገኙት። ወደ አብይ ርዕሳችን እንሻገር። አመት በፊት ጉግል ከተሰኘው ግዙፍ የቴክኖሎጂ ኩባንያ ከስራ የተባረረችው ትምኒት ገብሩ ለጥቁሮችና ሴቶች ፍትሃዊ ቴክኖሎጂ የሚታገል የሰው ሰራሽ ልህቀት ወይም አርቲፊሻል ኢንቴልጀንስ የምርምር ተቋም መስረታለች። ተቋሙ እንደ ፎርድ እና ማካርተር ፋውንዴሽን ከመሳሰሉ ትላልቅ ተቋማትም የ 3 ነጥብ 3 ሚሊዮን ዶላር ድጋፍ አግኝቷል። ጥቁር ሴቶችን ጨምሮ በቴክኖሎጂ መገለል የሚደርስባቸው የማህበረሰብ አካላት ዙሪያ በገለልተኝነት እንደሚሰራ ትምኒት ለአሜሪካ ድምጽ ተናግራለች። ስመኝሽ የቆየ በተለይ ጥቁር ሴቶች በሰው ሰራሽ ልህቀት ውስጥ የተሻለ ቦታ እንዲኖራቸው ትምኒት ገብሩ እያደረገችው ባለችው እንቅስቃሴ ዙሪያ ቆይታ አድርጋለች፣ እንደሚከተል ይቀርባል። ከጉግል በግዳጅ ልትወጪ ከተደረገ ከዓመት በላይ ሆኖታል። በዚህ ጊዜ ውስጥ ደግሞ የቴክኖሎጂ ዘርፉ በተለይ ለጥቁር ሕዝቦችና ሴቶች ፍትሃዊ አለመሆኑን ይልቁንም አፋኝ መሆናቸውን በመግለጽ ድምጽሽን ስታሰሚ ቆይተሻል። ይህ ጊዜ ላንቺ ምን ይመስል ነበር? ቀላል አልነበረም። ፊት ለፊት ግልጽ የማይታዩ በርካታ ነገሮች ከጀርባ ይካሄዱ ስለነበረ ብዙ ድጋፍ ማግኘቴ ደስ ብሎኝ ነበር። ከብዙ ተቋማትና የቴክኖሎጂ ማህበረሰብ ድጋፎችን አግኝቻለሁ። እያደገ የሚሄድ እንቅስቃሴም ነበር። ግን ደግሞ ከጀርባ ብዙ ዛቻዎችና ፈተናዎችም ነበሩ። ያ በጣም አስቸጋሪ ነገር ነበር። እነዚህ ኩባንያዎች ዓለምን ነው የተቆጣጠሩት። ስለዚህ ኩባንያዎቹን ተቃውመሽ ድምፅሽን ካሰማሽ በቀላሉ ሊያጠቁሽ ይችላሉ። ስለዚህ ቴክኖሎጂው እንዴት ፍትሐዊ ይሆናል የሚለው ብቻ ሳይሆን፣ ከእነሱ ጋር የሚሰሩት ሰራተኞች ድምጻቸውን ማሰማት እንዲችሉ እንዴት ጥበቃ ሊያገኙ ይችላሉ የሚለውም ሊታሰብበት ይገባል። እርግጥ እንዳልሽው ከግዙፍ ኩባንያዎች ጋር ትግል ውስጥ መግባት ለሁሉም ሰው ከባድ ሊሆን ይችላል። ነገር ግን አንቺ ጥቁር ሴት በመሆንሽ ነገሮች የበለጠ አስቸጋሪ እንዲሆኑ አድርጓል ትያለሽ? አዎ፣ ድምፄን በማሰማቴ ብቻ አስቸጋሪ ነበር። እኔ ብቻ አልነበርኩም በዚህ ጉዳይ ድምፄን የሚያሰማውት ግን የኔ ከጉግል መባረር ድንገት የሆነ ነገርም አልነበረም። እዛ ስሰራ በነበረበት ጊዜ በሙሉ የተለያዩ ነገሮች ሲፈጠሩ ነበር። ስለዚህ ጥቁር ሴት ከመሆኔ ጋር ይገናኛል። ግን ደግሞ አለቃዬን ጨምሮ ሌሎች ሰዎችም ተቃውሟቸውን ሲያሰሙ የአጸፋ እርምጃ ደርሶባቸዋል። ስለዚህ እንደ እኔ ሕዝብ ፊት ከወጡ ጥቂት ሰዎች ጀርባ እጅግ ብዙ በተመሳሳይ ሁኔታ ወይም በከፋ ሁኔታ ውስጥ ያለፉ ሰዎች አሉ። ግን ፊት ለፊት ወጥተው መናገር አይችሉም ምክንያቱም ኩባንያዎቹ ህይወታቸውን ያበላሹታል። በቴክኖሎጂ ተቋማት ውስጥ እንደዚህ አይነት ፍትሃዊ ያልሆነ አሰራር መኖሩ ሴቶች ወደ ቴክኖሎጂ የሙያ ዘርፍ በብዛት እንዳይመጡ መንገድ ዘግቶባቸዋል ትልሽ በጣም ምክንያቱም እዚህ ዩናይትድ ስቴትስ ውስጥ ለምሳሌ ጥቁር ሴቶችን ቁጡና ተናዳጅ አድርጎ የመሳል አመለካከት አለ። ፊልሞችን ወይም የቴሌቪዥን ፕሮግራሞችን ስታይ፣ ጥቁር ሴቶችን ከምንም ነገር ጋር የማይገናኝ ያልተገባ የንዴት ባህሪ ይሰጧቸዋል። ይሄ ከእውነታው ጋር የማይገናኝ የሰዎች አመለካከት ነው። በጉግልም መጀመሪያ ላይ የሰራችው ጥናት ደረጃውን የጠበቀ አይደለም ለማለት ሞከሩ። ያም ደግሞ ራሱን የቻለ ሌላ የተዛባ አመለካከት ነው። ስብዝሃነት ስትናገሪ ለምን ጥቁሮች አይቀጠሩም ብለይ ስትጠይቂ መልሳቸው ከደረጃችን ዝቅ ማለት አንፈልግም የሚል ነው። ስለዚህ ታሪክን በደንብ ካየሽ ለጥቁር ሴቶች በታሪክ የተሰጣቸውን አመለካከት አይነት በቴክኖሎጂ ተቋማት ውስጥም ሲንጸባረቅ ታያለሽ። ስለዚህ ያ ሴቶች ወደ ተቋማቱ እንዳይመጡ ተስፋ እንዲቆርጡ ያደርጋቸዋል። ተስፋ ማስቆረጥ ብቻ አይደለም፣ በመጀመሪያ ለመቀጠር ሲመጡ ማለፍ ያለባቸው ብዙ ቀለበቶች አሉ። ለምሳሌ ከእኔ በፊት የተባረረች ኤፕሪል ኪርሊ የምትባል ሌላ ጥቁር ሴት ነበረች። ሰራተኞችን እየመለመለች ወደ ጉግል እንዲመጡ ማድረግ ነበር ስራዋ። እናም ጥቁሮች ከሚማሩባቸው ዩኒቨርሲቲ ውስጥ ሰዎችን ለማግኘት ስትሞክር ምን አይነት ከባድ ፈተናዎችን እንዲያልፉ እንደሚያደርጓቸው ትናገራለች። የሚፈልጓቸው ሰዎች ሲሆኑ ግን እነዛን ቀለበቶች ያዘልሏቸዋል። ያንን ደግሞ ነበርኩበት ቡድን ሰው ለመቅጠር በመሞክርበት ጊዜ አይቼዋለሁ። እነዚህ ልጆች የማስተርስ ዲግሪያቸውን ሲሰሩ ማንም የሌለውን ሽልማት ያገኙ ወይም ከምታስቢው በላይ አስደናቂ የድጋፍ ደብዳቤ ያላቸው ናቸው። እንደዛም ሆኖ ግን ምክንያት ይፈልጉባቸዋል። ይሄ ሰው እዚ ጋር መገኘት አልነበረበትም ወይም ሌላ ተጨማሪ ፈተና ውስጥ ማለፍ አለበት ይላሉ ያንን አልፈሽ ከቀጠርሽ በኋላ ደግሞ የሚገጥም ፈተና አለ። ስለዚህ እንዳይቀጠሩ ብቻ ሳይሆን ከገቡም በኋላ በአጠቃላይ ጤናማ የሆነ የስራ ህይወት እንዳይኖራቸው ከሚያደርግ አንድ እንቅፋት ወደ ሌላ እየተሻገርሽ ነው የምትሄጂው። ጥቁር ሴቶች ሲጀምር ብዙ አይደሉም ግን በከፍተኛ ቁጥርም ስራቸውን ይለቃሉ። ኮፋውንደር ኦፍ ብላክ ኤ አይ እንግዲህ፣ በእርግጥ ቀደም ሲልም ጥቁሮች በሰው ሰራሽ ልህቀት ዘርፍ ያላቸው ተሳትፎ እንዲጎለብት የሚያግዝ ተቋም የጋራ መች ነበርሽ። አሁን ደግሞ ለፍትሃዊ ቴክኖሎጂ የሚታገል የሰው ሰራሽ ልህቀት የምርምር ተቋም መስርተሻል። ተቋሙ ምን ላይ ነው የሚሰራው? በአፍሪካና በሌሎች ዓለማት የሚኖሩ ጥቁር ሴቶች ወደ ዘርፉ እንዲመጡ ያበረታታል። ተቋማችን እንደዚህ አይነት ለውጥ ለማምጣት ነገሮች ከስር መሰረታቸው መቀየር አለባቸው ብሎ ያምናል። ስለዚህ ከገንዘብ ድጎማው ጀምሮ የተለየ አሰራርን የሚከተል ተቋም ነው። ለምሳሌ ብዙዎቹ የሰው ሰራሽ ልህቀት ስራዎች የገንዘብ ድጋፍ የሚያገኙት ወይም ከወታደራዊ ተቋማት አሊያም ደግሞ ገንዘብ መስራት ላይ ብቻ ባተኮሩ ትላልቅ ተቋማት ላይ ነው። አንዳንዴ ቴክኖሎጂውን ለማህበረሰቡ ጥቅም የሰራ ነው ነው ሲሉ ልክ ታንክን ሰርቶ ታንኩ ከጦርነት ሌላ ምን ላይ መዋል ይችላል ብሎ እንደመጠየቅ ነው። ያንን አሰራር ነው መቀየር የምንፈልገው። ስለዚህ ለእኔ ከተለያየ የሙያ ዘርፍ የተውጣጡ ባለሙያዎች መኖራቸው አስፈላጊ ነገር ነው። ኮምፒውተር ሳይንስ ወይም ሰው ሰራሽ ልህቀትን የተማሩ ብቻ ሳይሆኑ የማህበረሰብን አገነባብ ያጠኑ ሶሲዮሎጂስቶች፣ ወይም የማህበረሰብ አጥኚዎች፣ የቴክኖሎጂን ታሪክ ያጠኑ የታሪክ ባለሙያዎች እና እነዚህን አገናኝተው መተንተን የሚችሉ ባለሙያዎችን ያካተተ ቡድን ነው። ሌላው ያደረግነው ሰዎች ከአንድ ቦታ ሳይሆን ከተለያዩ ቦታዎች በሚኖሩበት ማህበረሰብ መካከል ሆነው እንዲሰሩ መፍቀዳችን ነው። ካሉበት ሳይንቀሳቀሱ ለወደፊቱ ዓለም አስተዋጽኦ ማድረግ ይችላሉ። ሶስተኛው ሰዎች በሳምንት መቶና ዘጠና ሰዓት መስራት አለባቸው ብዬ አላምንም። ይሄ ሞኝነት ነው፣ ትርጉምም አይሰጥም፣ ብልህነትም አይደለም፣ ለጤናም ጥሩ አይደለም። ሰዎች ደግሞ በዛ መልኩ መኖር የለባቸውም። ለሴቶችስ የተለየ ማበረታቻ ይደረግላቸዋል? በእውነቱ የተለየ ነገር አላደርግም ግን መሰረታችንና አመራራችንን ስታዩ ሴቶች እንዲመጡ የሚያበረታታ ነው። አሁን ወደ ስልሳና ሰባ ከመቶ የሚሆኑት ሰራተኞቻችን ሴቶች ናቸው። ሴቶችን በተለይ እንቅጠር ብለን ምንም አናደርግም። ግን ተቋም ውስጥ ጥላቻ የለም። ሴቶች የጾታ ጥቃት ሳይደርስባቸው ስራቸው ሳይረበሽ ከወንዶች እኩል ተቀባይነት አግኝተው የሚሰሩበት ቦታ ነው። ጉዳይ እኮ ሴቶች የቴክኖሎጂ ፍላጎት የሌላቸው መሆኑ አይደለም። በጣም ብዙ ፍላጎት ያላቸው አሉ ግን መግባት ወደ ሙያው ሲገቡም አያቆያቸውም። ስለዚህ መወሰን አለባቸው። ብዙዎቹ ጥለው ይሄዳሉ። ያልሆነ ግን ብዙ መስራት የሚፈልጉ ሴቶች አሉ። እንግዲህ ዛሬ በተለይ ሴቶች ወደ ቴክኖሎጂ ዘርፍ እንዳይመጡ የሚያግዷቸው ተግዳሮቶች ላይ ነው አተኩረን የተወያየ ነው። እና በተለይ በአፍሪካ ያሉ ወጣት ሴቶችና ተማሪዎች ወደ ሙያው መምጣት ቢፈልጉ ምን ማድረግ አለባቸው ብለሽ ትመክሪያቸዋለሽ? እኔ የምላቸው በሙያ ውስጥ የሚያማርራቸውን ነገር እነሱ የፈጠሩት ሳይሆን ከስር መሰረቱ በእንቅፋት የታጠረ እውነታ መሆኑን እንዲረዱ እፈልጋለሁ። ያንን ታግለው እንዲያሸንፉ ደግሞ የሚያማክራቸው፣ የሚደግፋቸው ሰው ቢያገኙ ወደፊት እንዲሄዱ ይረዳቸዋል። ወንዶች የሚሰሩትን መስራት እንደሚችሉ ለማሳየት ሳይሆን ሴቶች ራሳቸው የራሳቸውን የሕይወት ልምድና ብቃት ይዘው ወደ ሙያው ሲመጡ ማየት ነው የምፈልገው ምክንያቱም ቴክኖሎጂውን ወደ ተሻለ አቅጣጫ ለመምራት ማለት ያስፈልጋሉ። ትምኒት በቴክኖሎጂ ሙያ ውስጥ በተለይ ለጥቁር ሴቶች ያሉትን የፍትሐዊ አሰራሮችና አዲስ የመሰረትሹ ተቋም መገለል ለሚደርስባቸው የማህበረሰብ ክፍሎች እኩል እድል ለመፍጠር ስለሚያደርገው እንቅስቃሴ ስላጋራሽን፣ በተለይ ደግሞ ለወጣት ሴቶች ምክርሽን ስላካፈልሽልን ከልብ እናመሰግናለን። እኔም ስለጋበዛችሁኝ አመሰግናለው። ዛሬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የሬዲዮ በቴሌቪዥን መሰናዶቻችንን በኢትዮ ሳት ሳተላይት ላይ እንዲሁም ደግሞ በቪ አምሃሪክ የፌስቡክ ገጽና ድረገጽ ላይ ታገኛችኋላችሁ ከኛ ጋር ስለሆናችሁ እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። መቀመጫውን በሊባኖስ እና ካናዳ ውስጥ ያደረገው እኛ ለእኛ የስደት ማህበር የዛሬ ሶስት ዓመት ገደማ ነው የተመሰረተው በዚያ የሚኖሩ ኢትዮጵያውያን ስደተኞች ድምጽ እያጎሉ ከመጡ ተቋማት አንዱ የሆነው ከኮቪድ-19 መቀስቀስ በኋላ የስደተኞችን ፈታኝ ህይወት በተቻለው መንገድ ለማፍካት መሞከሩን የማህበሩ መስራች ባንቺመር ለአሜሪካ ድምጽ ተናግራለች። የማህበሩን የቅርብ ጊዜ እንቅስቃሴ ተመለከተ ወደ ሀገራቸው መመለስ የሚፈልጉትን ሆኖም እጅ ያጠራቸውን በመርዳት ላይ አተኩሯል ትላለች። በመላው ዓለም ከሚኖሩ ለጋሾችም የሚገኝ ገንዘብን በመጠቀም ለተወሰኑ ስደተኞች ትኬት በመግዛት እየረዳም ይገኛል። ሀብታሙ ስዩም ከባንቺ መርጋ ጋር ቆይታ አድርጓል። እንግዲህ የጾታዊ ጥቃትን በተመለከተ ያው ከ2018 ጀምሮ ይህንን ወርክሾፕ ስንሰጥ ነበረ በተለያየ ፕሮግራማት ማለት ነው። አሁን ደግሞ ያው ሞድ የሁሉንም አገር ዜጋ ባካተተ መልኩ ማለት ነው የጾታዊ ጥቃት እኔም የሰው ቤት ሰራተኛ በነበርኩበት ወቅቱ በየጊዜው የእለት ተዕለት ህይወት ኑሯችን ነው። በአሰሪዎቻችን ቤት ውስጥ በወንድ አሰሪዎቻችን፣ በታክሲ ሹፌሮች መንገድ ላይ ባላስፈላጊ ሁኔታ ሀራስ እንደረጋለን። ባላስፈላጊ ሁኔታ እንነካለን። የተለያዩ አብዘፍ የሆኑ ቃላቶችን በመጠቀም ሀራስ እንደረጋለን እና ይሄ ነገር ተለት የምናሳልፈው የሁላችንም ማለት እችላለሁ ሊባኖስ ውስጥም ሆነ በተለያየ መካከለኛው ምስራቅ የምንሰራ ሴቶች ህይወታችን ስለሆነ ለተለት የምናሳልፈው ችግር፣ ለተለት የሚገጥመን ጥቃት ስለሆነ ያው አወርነስ ማድረጉ ማውራቱ ሶሊዳሪቲ ማግኘቱ እና እንዲሁም ደግሞ ሴቶች እራሳቸው እንዴት አድርገው እንደሚከላከል ማስተማሩ እና ልምድ መቀያየሩ ዊፋንድ በጣም አንገብጋቢ የሆነ ማለት ነው ለሴቶች ህይወቶቻችንም ለራሳችንም ጭምር። እንግዲህ እንደሚታወቀው በተለይ የአረቡ ዓለም በዚያ ዓለም የሚኖሩ ኢትዮጵያን ሰራተኞችም ሆነ ለሌሎች የውጭ ሀገር ሰራተኞች የማይመቹ ሕጎች የተዘረጉበት ቦታ ነው። መሰረታዊ መብቶቻቸውን የሚያስከብሩበት ሁኔታም የጠበበ ነው። ይህን ስልጠና ከወሰዱ በኋላ በእለት ተዕለት ፈተናቸው ወቅት በምን መልኩስ ነው ሊተገብሩት የሚችሉት? ስልጠናውን ወሰዱ፣ ይሄ ይሄ ሲጣስ ጾታዊ ጥቃት መሆኑን ተገነዘቡ፣ በየዕለት ኑሯቸው ውስጥ ሊተገብሩበት የሚችሉበት አፍታ ወይም ክፍተት አለው? ከህግ አኳያ የለም ነው ምልን። ምክንያቱም በሁለት ሺ ሀያ አንድ የሊበኒስ መንግስት የሊበኒስን ሴት የስራ ቦታ መንካት ወይም ደግሞ መንገድ ላይ ሀራስ ማድረግ ያው ወንጀል ነው፣ ለሊበኒስ ሴት ግን ይሄ ህግ ዶመስቲክ ወርከሮችን ወይም ማይግራንትን አላካተተም። ያው አይዲያ እዚህ ዓመት ላይ የጀመርንበትም ደግሞ ይህንን ህጉን ትንሽ ቻሌንጅ ለማድረግና ፓርትነሮቻችን ጋር ሆነን የሊበኒስ መንግስትን እኛን የሚያካተትበትን ህግ ፑሽ ለማድረግ ነው ማለት ነው። ሪዘናችን ሪዝናችን የህግ ከለላ እንድናገኝ ማለት ነው። ሁለተኛው ደግሞ በእርግጥ ትልቅ ሜጀር ለውጥ ይመጣል ብዬ አላስብም፣ ሶሳይቲው ላይ አካውንታብሊቲ ሳይኖር ወይንም ደግሞ አዋርነስ ሳይኖር ለሊበኒስ ነው ህብረት ህብረተሰብ ግን፣ እኛ ደግሞ ሴክሹዋል አራስመንት ምን እንደሆነ፣ ጾታዊ ጥቃት ምን እንደሆነ ወይም ደግሞ በምን መልኩ ሪስፖንድ ማድረግ አለብን ይህ ነገር ሲደርሰን የሚለው ማወቁ ለራሳችን ትልቅ እንትን አለው። ለምሳሌ ባስ ውስጥ ወይም ትራንስፖርት ውስጥ አንድ ሰው ራስ ቢያደርገን ወይም ቢነካን፣ ኖርማሊ ማይ ኦን ፐርሰናል ኤክስፔሪያንስ ከማልቀስ ውጭ ወይም ደግሞ ታክሲውን ጥዬ ከመውጣት ውጭ በአግባቡ ላይ መናገርን ወይንም ደግሞ ላይክ በምን መልኩ ራሴን ዲፌንድ ማድረግ አለብኝ የሚለውን ነገር ነው፣ አላቅም ነበር እስክማር ድረስ። ያንን ኤምፓወር ማድረግ ለሴቶቹ ትልቅ ለውጥ አለው። ኖዊን መጀመሪያ ሴክል የፆታዊ ጥቃት ምንድን ነው፣ በምን መልኩ ሪስፖንድ እናደርጋለን የሚለው ማለት ነው። ያው ከኛ በኩል ጠቃሚ ላለው ማወቁም በምን መልኩ ራሳችን ዲፌንድ እንደምናደርግ ማለት ነው። በእርግጥ ለሁሉም ይሰራል ማለት አልችልም። አንዳንድ በጣም ኤክስትሪም የሆነ ነገሮች አሉ፣ በኛ አቅም ዲፌንድ ልናደርግ ወይንም ልንከላከል መብታችን ልናስከብር አንችልበት። አትሊስት ነው ይቀንሷል ብዬ አስባለሁ። በህጋዊ መልኩም ደግሞ ያው ቻይና ወር ቤስ ትንሽ ፑሽ ለማድረግ ማለት ነው፣ ያንክሉድ እንድንሆን ማለት ነው፣ ህግ ውስጥ ላይ የልበኒስ ሎ ላይ። ከዚህ በተጨማሪ ወደ ሀገር ቤት የተመለሱ በአረብ ሀገራት ውስጥ የሰነበቱ ወይንም የቆዩ የሙያ ትምህርት ስልጠና እንዲያገኙ የጀመራችሁ ጥረትም አለ። ጥረታችሁ ምን ላይ ደረሰ? ምን ያክል ሰዎች እስካሁን ድረስ ለማስተማር ለቁም ነገር ለማብቃት ስቻላቸሁ? እንግዲህ በ2020 እና በ2021 መጀመሪያ አካባቢ ላይ ከ600 በላይ እህቶቻችንን እና ህጻናቶችን ከሊባኖስ ማህበራችንን የትኬት ወጪያቸውን ችሎ ወደ ሀገር አስገብቷል። እንግዲህ ከነዚህ ውስጥ በጣም ቨርናብል የሆኑትና ስፔሻሊ ብቻቸውን ሆነው ልጆች የሚያሳድጉ እናቶችን በመምረጥ ያው ሁሉም መቼም ከችግር ነው የተመለሰው። ሊባኖስ በጣም ብዙ ችግር ያለበት ሀገር ነው። ነገር ግን ያው ልጅ ይዘው ሀገራቸው ገብተው እንደገና ወደ ሌላ አረብ ሀገር በመመለስ ልጆቹም ቋንቋ የማይችሉ አሉ። ምግቡን ያለመዱሉ አየሩን ያለመዱሉ እና ያለ እናት አገር ውስጥ እንዳይቆዩ በሚል ያው ቅድሚያ ያለ እነሱን የሰጠ ነው። ወደ ሀያ አካባቢ እናቶችን በ2021 መጀመሪያ አስመዝግብን ያው እነሱ ተመርቀዋል ማለት ነው። በልብስ ስፌት፣ በዲዛይን፣ በልብስ ዲዛይን፣ በፀጉር ስራ፣ መስተንግዶ እና በኩኪ ማለት ነው። እንግዲህ ያው በሁለት ሺህ ሀያ ሁለት ደግሞ መጀመሪያ ላይ እንግዲህ ያው በርካታ የሆኑ ተማሪዎችን እየመዘገብ ያለ ነው። ሌላ ለማስተማር ማለት ነው። በ2001 ፕሮግራማችን ግን ሀያ የሚሆኑ እናቶችን ወደ አስራ አንድ የሚሆኑ ህጻናቶችን ነው ማለት ነው ያስተማር ነው። ሊባኖስ እንግዲህ በርካታ ኢኮኖሚያዊና ፖለቲካዊ ችግር ያለባት ሀገር ናት። በዚያ የሚኖሩ ትውልድ ኢትዮጵያውያን የአሁን ሁኔታ ምን ይመስላል? ነገሮችን ለማስተካከል የሀገሪቱ መንግስት በዚያች ሀገር ውስጥ ያሉ ሰራተኞችን መብት እንዲያስከብርና በሰብአዊ መብታቸው ልክ መንቀሳቀስ እንዲችል ምን ለማድረግ አስባቸዋለ? ወደፊቱ እንግዲህ ያለበት ሁኔታ በጣም አስቸጋሪ ነው። አሁን ለጊዜው የተለያየ ችግር ስላለ ሀገራችን ላይም የተለያየ ኮቪዱም ስላለ እኛም በጣም በስራ ስለተወጠርን ያው ትንሽ ካምፔኑም ቀዝቀዝ ስላለ የልብነን ችግር እየጠፋ ይመስላል። ነገር ግን ችግሩ ስቲል አሁንም አለ። ሁለት አይነት ችግሮች አሉ። ለምሳሌ እዛው ያለው ህብረተሰብ ኮንትራት ቤት እየሰራ ያለው ደሞዝ እየተከፈለው አይደለም። በየቀኑ የሚወጡ ልጆች አሉ፣ በየቀኑ የሚጣሉ ልጆች አሉ። ኢትዮጵያኖች ብቻ ሳይሆን የተለያየ አገር ዜጎችም ማለት ነው እንዲሁም ደግሞ ደሞዝ የሚባል በቃ መክፈል ያቆሙበት ሁኔታ አለ። ያው የሀገሪቱ እንደ በፊቱ የነበረው ችግር አሁን ብሶ አንድ የአሜሪካ ዶላር አንድ ሺ አምስት መቶ ሊበኒስ ሊራ እንደነበረ አሁን አንድ የአሜሪካ ዶላር ሀያ ሶስት ሺ ሊበኒስ ሊራ የገባበት ሁኔታ አለ። የሊበኒስ ሰዎች አይደለም ደሞዝ የሚከፍሉበት የሚበሉትም ስራ ግል እያደረጉበት ባለበት ሁኔታ ያው ሰራተኞቻቸውን ወይ ወደ ሀገር ነው አይልኩን ወይ እዛው መክፈል አይችሉ በመሀል ላይ ልጆቹ ቁጭ ብለው እድሜያቸውን እና ጊዜያቸውን እያቃጠሉ ይገኛሉ። ሌላው ደግሞ ይሄው እንደዚሁ እንዳለ እንደ አዲስ የሚመጡ ልጆች አሉ፣ ከኢትዮጵያ ማለት ነው። በሱዳን በተለያየ ቦታ ላይ እያደረጉ የሚገቡ ልጆች አሉ። አሁንም ማለት ነው በዚህ ችግር ላይ ሶ ችግሩ እንዳሁኑ እንዳለ እንደከፋ ነው። የልበኒስ መንግስት ምንም የወሰደው እርምጃ የለም። ይህም በተመለከተ ያው እንዳለን አለን የምንችለውን እየደገፍን የተለያየውም ሰው የሚችለውን እያደረገ እንዳለናለን እንግዲህ በሊባኖስ ውስጥ የሚገኘው የኢትዮጵያ ኤምባሲስ በእናንተ ስራ ላይ ወይም በእናንተ እንቅስቃሴ ላይ ምን አስተዋጽኦ እያደረገ ነው? በምን መልኩስ እያገዘ ነው? ሁኔታዎችን ለማሻሻል እንግዲህ የሁለት ሺህ ሃያ ሴፕተምበር ላይ አብዛኞቻችሁ በነበረው ችግር ላይ አዲሱ አምባሳደሩ ከመምጣቱ በፊት ያው የነበረን ችግር አንመዘግብም፣ ኃላፊነት አንወስድም፣ መንገድ ላይ ለተ ለተኙት ልጆች ተጠያቂ አይደለንም። እንዲህ እንዲህ አይነት ነበር ነበር በአቶ አክሊሉ ጊዜ ማለት ነው። አሁን አቶ ተመስገን ከመጡ በኋላ ያው ብዙ ነገሮች ተቀይረዋል። እኛም ሊሴ ፓሴ በምንፈልግበት ሰዓት ነው ሰው መድበው የኛ ሊሴፓሴ የሚያስተናግድ ወይም እንደ ልጆች ሲመጡ በራቸውን ከፍተው ሊሴ ፓሴ በአግባቡ በመስጠት ልጆች በመመዝገብ እንዲሁም ደግሞ ያው ተመዝግበው የሚሄዱትን ልጆች ክስም የተለያየም ነገር ያላባቸውን ልጆች ያው እኛ ጋር በመጠየቅ የተለያዩ ኤኒጂዎች በመጠየቅ ያው ትብብራቸውን በራቸውን ከፍተው እኛንም ሆነ የተለያዩ ማህበራትን ኤኒጂዎችንም እያስተናገዱ ይገኛሉ። ይሄ ምናልባት ምንም ላይመስል ይችላል፣ ግን ለእኛ ትልቅ የሆነ አስተዋጽኦ ነው። ለምን በሁለት ሺህ ሀያ አካባቢ መጀመሪያ ገንዘቡ ሳይጠፋ ልጆቹን መሳፈር እየፈለጉ በረንዳ ላይ ተኝተው ኤምባሲው አይመለከተኝም በማለቱ ብዙ ልጆች ነበሩ እየተንገላቱ ያሉት። በመጠለያችን ያለች ልጅ ራሷን እስከ ማጥፋት ብዙ አይነት ነው ችግር የገጠመን የነበረው። አሁን ይህ ችግር እግዚአብሔር ይመስገን ተቀርፎ በምንፈልገው ሰዓት ሊሴ ፓሴ ያው በማግኘት አንዳንድ ድጋፎችን በምንፈልግበት ሰዓት ያው ኤምባሲ ለእኛም ሆነ ለተለያዩ ኤንጂዎች የሚጠየቁትን ነገር ጋሽ ተመስገን ያው በአግባቡ ፕሮቫይድ እያደረጉ ነው። አልፎም ተርፎም በምን ነው ላግዛችሁ፣ ምንድን ነው የጎደለው በሚል ያው ይጠይቃሉ። እውነት ለመናገር እንግዲህ ለአሁኑ ያለንበት ሁኔታ ይሄን ይመስላል። በአንቺ መር እኛ ለእኛ የተሰኘው በመካከለኛው ምስራቅ ለሚኖሩ ኢትዮጵያን የሚሟገተው ማህበር መስራችና ኃላፊ ነች። ስለ ማህበሩ የቅርብ ጊዜ ስራዎች ስላናገርሽን በእጅጉ አመሰግናለሁ። መልካም ቀን ይሆንልሽ። አመሰግናለሁ ለኔ ሀብታሙ ስዩምንና እንግዳውን እናመሰግናለን። የጋቢና ቪ የሬዲዮ በቴሌቪዥን መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ በየዕለቱ በኢትዮ ሳት ሳተላይት ላይ እንዲሁም ደግሞ በቪ አማሪክ የፊት ገጽና ድረ ገጾች ላይ ይተላለፋል። ዝግጅቶቻችንን እያገባደድን ነው። ከዛ በፊት ግን ማስታወቂያ ሰምተን እንመለስ።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 በኢንስታግራም እና ዩቲዩብ ዩቲብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202253505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን The American Voa. አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የሐሙስ ምሽት የካቲት 17 2014 ዓ.ም የጋቢና የጋቢና ቪ የሬዲዮ በቴሌቪዥን መሰናዷችንን እዚ ላይ ፈጸምን። እናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶ ኤልያስ አስማረ በምስልና ድምጽ ቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነበረ። በፕሮግራም አርትቱ ደግሞ ሰለሞን አባተ አብሮን ቆይታል። እናንተም አብራችሁን ስለነበራችሁ እያመሰገንን በዚሁ እንሰናበታለን በነገው ምሽት ምሽት እንገናኝ። ደናደሩ